ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። የዛሬ ማክሰኞ ሰኔ 17 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ሲድራክ ፍራንክሊን ነው። እስከ ምሽቱ አንድ ሰዓት ተኩል ይቆያል ዝግጅታችን። የተከበራቸው አድማጮች አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታየ እየታሰማናለች። የክርስትና ሃይማኖቷን አልቀይርም በማለቷ የሞት ፍርድ ተበይኖባት ብይኑ ተሰርዞ ትናንት ተለቃ የነበረችው ሱዳናዊት ሴት ዛሬ እንደገና ካርቱም ውስጥ እንደታሰረች ተሰምቷል። ሜርያም ያህያ ኢብራሂም ዛሬ ማክሰኞ ከባለቤቷ ከዳንኤል ዋሚ ጋር ሆና ሁለት ልጆቻቸውን ይዘው ካርቱም አውሮፕላን ጣቢያ ላይ የጸጥታ ባለስልጣናት እንደያዟቸው የሜሪያም ጠበቆች አስታውቀዋል። በምን ምክንያት እንደታሰሩ ግን ለጊዜው የሚታወቅ ነገር የለም። በአውሮፕላን ጣቢያው አጠገብ ወዳለ የደህንነት ጣቢያ እንደተወሰዱ ነው የሜሪያም ጠበቆች የጠቆሙት። የ27 ዓመቷ ሜሪያም የሱዳን ፍርድ ቤት የሞት ብይኑን ሰርዞላት ከስር ተለቃ ቤቷ የገባችው ትናንትና ሰኞ ነበረ። ሜሪያም ወዲህ ወደ ዩናይትድ ስቴትስ ትመጣለች የሚል ከአንድ አሜሪካዊ ጠበቃ ተሰምቶ እንደነበረ ይታወሳል። ዝርዝሩ በሶስት ሰዓቱ ዜና ይቀርባል። ሰሜን ምስራቅ ናይጄሪያ ቦርኖ ክፍለ ሀገር ውስጥ ተጠርጣሪ ጽንፈኛ እስላማዊ ነውጠኞች ብዛት ያለው ሰው ጠልፈው መውሰዳቸውን የአካባቢው ባለስልጣናትና ነዋሪዎች አስታወቁ። ባለፈው ሳምንት መጨረሻ ላይ ታጣቂዎቹ በርካታ መንደሮችን ወረው የሚበዙት አዋቂ ሴቶችና ልጃገረዶች የሆኑ ከዘጠና የሚበልጡ ሰዎችን ጠልፈው ሄደዋል ሲሉ ባለስልጣናቱና ነዋሪዎቹ ገልጸዋል። ጠለፋው የተፈጸመው ከቦርኖ ዋና ከተማ ከማይዱጉሪ መቶ ኪሎ ሜትር ገደማ ርቀት ላይ ባሉ መንደሮች መሆኑም ታውቋል። ስለዚህ ጠለፋ ኃላፊነት የወሰደ ወገን እስካሁን አልተሰማም። የግብፁ ፕሬዚደንት አብደልፋታህ ኤልሲሲ በሶስቱ የአልጀዚራ ጋዜጠኞች ላይ የካይሮ ፍርድ ቤት ባስተላለፈው የእስራት ፍርድ ጣልቃ ምገባ አይደለሁም ሲሉ አስታወቁ። ፍርድ ቤቱ የታገደውን እስላማዊ ወንድማማችነት ፓርቲ ይደግፋሉ፣ የሀሰት ዜናም ያሰራጫሉ ተብለው በተከሰሱት በሶስቱ ጋዜጠኞች ላይ በሰባት ዓመት እስራት እንዲቀጡ የፈረደው ትናንት ሰኞ ሲሆን ዛሬ ፕሬዚደንት ኤልሲሲ በቴሌቪዥን በተላለፈ ንግግራቸው የፍርድ ቤቱ ውሳኔ መከበር እንጂ መነቀፍ የለበትም ብለዋል። በአውስትሬሊያዊው ፒተር ግሬስት፣ የግብጽ ተወላጅ ካናዳዊ በሆነ ሞሐመድ ፋህሚና በግብፃዊ ባህር መሀመድ ላይ የተላለፈው ፍርድ በዓለም ዙሪያ ከመሪዎችና ከፕሬስ ነጻነት ተሟጋች ድርጅቶች ብርቱ ነቀፋ እየተሰማበት ነው። ስለ ፍርድ ቤቱ ውሳኔ እየተከላከለች ያለችው ግብፅ ከውጭ ሀገር የሚሰሙትን ነቀፋዎች በሀገራችን ጉዳይ ጣልቃ መግባት ነው ስትል ውድቅ እያደረገች ነው። የግብጽ የፍትህ ስርዓት የራሱን ውሳኔዎች መውሰድ መብቱ ነው ያሉት የአውስትራሊያ ጠቅላይ ሚኒስትር ቶኒ አበት ሆኖም ፍርዱ አውስትሬሊያን አስደንግጧታል ብለዋል። የግብጽ መንግስት የሀገር ውስጥ ስርዓትን ማስከበር ሙስሊም ወንድማማችነትን ጨምሮ ጽንፈኝነት ላይ እርምጃ መውሰድ እንዳለበት እንረዳለን ያሉት ጠቅላይ ሚኒስትሩ፣ ነገር ግን ፍርድ ሲሰጥ ፍትሐዊና ትክክለኛ ሂደትን በተከተለ መንገድ መሆን አለበት ብለዋል። አውስትሬሊያ በዜጋዋ በፒተር ግሬስት ላይ የተላለፈውን ብይን ላይ ተቃውሞዋን ለማሰማት በግብጽ ያሉትን አምባሳደሯን ወደ ሀገር እንዲመለሱ አዛለች። ኢራቅ አሁን ከፊቷ የተደቀነው አብዩ ፈተና አሳታፊ የሆነ መንግስት ማቋቋም ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አስገነዘቡ። በዚያች ሀገር የተነሳውን የጽንፈኛ ሱኒ እስልምና ነውጠኞች አመፅ መታገል ስለሚቻልበት መንገድ ምክክር ላይ ያሉት የውጭ ጉዳይ ሚኒስትሩ ዛሬ ከኢራቅ የሰሜን ምስራቁ የኩርዶች ራስ ገዛ አስተዳደር ፕሬዚደንት ማሱድ ባርዛኒ ጋር ኢልቤል ከተማ ውስጥ ተወያይተዋል። ባርዚኒ ኢራቅ አዲስ እውነታ ከፊቷ ተደቅኖባታል፣ ብለው እኛ ኩርዶች እያየ ነው ላለ ነው ለዚህ ቀውስ መፍትሄ እያፈላለግን ነው ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት፣ አመሰግናለሁ በዜናሽ ላይ ሀያኛውን የእግር ኳስ ዓለም ዋንጫ ጠብቄ ነበር። አልተናገርሽም። ለእግር ኳስ ደግሞ ያለሽን ፍቅር አውቃለሁ። ስለ እግር ኳስ ያለኝን እውቀትና ፍቅር ከተረዳለኝ በደንብ ትንታኔ እንደምትሰጪን አውቃለሁ። ታሰማልኝ። አሁን ለማንኛውም አሁን ጣሊያንና ዩሩጓይ ከምድብ ዲ ናቸው መሰለኝ ጣሊያንና ዩሩጓይ ማና ማን ነው እያልኩ ልኮ እየጠየቅኩ ነበር በቴሌቪዥኑ ላይ እያየሁ እና እንደዚሁም ከምድብ ዲ ጣሊያንና ዩሩጓይ ከምድብ ሲ ደግሞ እንግሊዝና ኮስታሪካ እየተጫወቱ ናቸው በአሁኑ ሰዓት በእንግሊዝና በኮስታሪካ መካከል ያለው ውጤትም ሆነ በጣሊያንና በዩሩጓይ መካከል ያለው ውጤት አልተለወጠም አምስት ደቂቃ ከሀያ ሶስት ደቂቃ አካባቢ ተጫውተዋል። ባዶ ለባዶ ናቸው። አንዶ ቆይ ታየኛል አሁን እና ጫውታው ሞቅ ባለ ሁኔታ እየተካሄደ ነው። ቆንጅት አመሰግናለሁ። ሰለሞን ክፍሌ ያው በሶስት ሰዓቱ ላይ ትኩስ ትኩሱን ዜና ይዞ ይቀርባል። ከዛው ሰዓት ውጤት ጋር ይዞልን ይመለሳል እና ከምሽቱ ሶስት ሰዓት በ22 እና በ25 ሜትር ባንድ ስርጭታችን ለተጨማሪ ዜናዎች ደግሞ እንገናኛለን። አመሰግናለሁ። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። አንድ የግብፅ ችሎት በሕግ የታገደውን ሙስሊም ወንድማማችነት ፓርቲ ድጋፍ ሰጥተዋል በተባሉ ሶስት የአልጀዚራ ቴሌቪዥን ጋዜጠኞች ላይ ከሰባት እስከ አስር ዓመት የሚደርስ ጽኑ እስራት ፈርዷል። ችሎቱ ፍርዱን ያሳለፈው ፒተር ግሬስት፣ ሞሐመድ ፋህሚና፣ ባህር ሞሐመድ የሚባሉት ጋዜጠኞች የሐሰት ዜና አሰራጭተዋል በሚል በቀረበባቸው ክስ የጥፋተኝነት ብይን ከሰጠ በኋላ ነው። ጋዜጠኞቹ የቀረበባቸውን ውንጀላ ማስተባበላቸውን ሪፖርተራችን ኤድዋርድ የሬንያን ከካይሮ ዘግቧል። ሰልድ ዐብዱራሕማን፣ ማሕሙድ አሕመድ ዐብዱልውሃብ የአልጀዚራ ጋዜጠኞች ፍርድ ሲተላለፍ ዳኛው ያነቡ የነበረው በተረጋጋ ሁኔታ ቀስ ብለውና በእውኑም እንዲደመጥ ነበር ፒተር ግሬስት በተለይ በአውስትራሊያዊው ፒተር ግሬስት ላይ የተላለፈውን የሰባት ዓመት የስራት ፍርድ ሲያነቡ ረገጥ እያደረጉ ነበር። ይህ የግብፅ የአልጀዚራ ጋዜጠኞች ክስ ጉዳይና የፍርዱ ሂደት ሰሞኑን ብዙ የተነገረለት ሆኖ ብዙ ትኩረት ስቦ ቆይቷል። ፍርዱ እንዳስደነገጣቸው የተናገሩት የአውስትራሊያ የውጭ ጉዳይ ሚኒስትር ጁሊ ቢሾፕ ሀገራቸው የግብፅን የፍርድ አካላት ነፃነት እንደምታከብር ገልጸዋል። በተሰጠው ፍርድ በጣም አዝነናል። በዚያ ላይ ክብደቱ በጣም አስደንግጦናል ፍርድ ቤቱ እንዲህ አይነት ድምዳሜ ላይ መድረሱ አሁን ልናደንቀው የምንችለው ጉዳይ አይደለም። የቀረቡትን ማስረጃዎች ስንመለከት የአውስትሬሊያ መንግስት ሊረዳው የሚችለው ፍርድም አይደለም። የፍርድ ቤቱ ውሳኔ በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ የአልጀዚራ ዋና ስራ አስኪያጅ ሙስጠፋ ሱአግ ቁጣቸውን አሰምተዋል ስ ር የእኛ የቅድሚያ ጉዳያችን የሆኑት የእነዚህ ጋዜጠኞች ብቻ ሳይሆን ጉዳዩ በአጠቃላይ የፕሬስ ነጻነትና ታስረው እየተዋከቡ ያሉ ሌሎቹ ጋዜጠኞችም ጭምር ነው። አልጀዚራ እየተጎዳ ያለው በዚህ የፍርድ ውሳኔ ብቻ ሳይሆን ግብፅ ውስጥ በነጻነት እንዳንሰራ በመደረጋችንም ጭምር ነው። ቢሮዎቻችን ተዘግተዋል። ሰዎቻችን እዛ መስራት አይችሉም። የአልጀዚራ ቴሌቪዥንና የቀጥታ ስርጭት መስመሮቹ ግብፅ ውስጥ እየተከናወነ ስለነበረው ሁኔታ አሉታዊና አንዳንዴም ሐሰት የሆኑ መረጃዎችን ያስተላልፉ ነበር ሲሉ የግብፁ የፖለቲካ ማኅበረሰባዊ ጥናት ባለሙያ ሰይድ ሳዲቅ ለቪኦኤ ተናግረዋል። የቴሌቪዥን ጣቢያውን በባለቤትነት የያዘው የቃታር መንግስትም በሕግ የታገደውን ሙስሊም ወንድማማችነት ቡድን እንደሚደግፍ ሳዲቅ ተናግረዋል። Journalism is a crime when you are lying, when you are hiding an agenda. ጋዜጠኝነት ከዋሸ ወይም አንዳች ተልእኮ ከደበክበት የፖለቲካ አጀንዳ ኖሮ አንድ ላይ የመገናኛ ብዙሃን ፖሊሲ ይዘ ወደ ውጭ የምትሄድና የቀውስ ሐሳብ የምትልክ የምትጽፍ ከሆነ ወንጀል ነው። መገናኛ ብዙሃን የፖለቲካ አሻጥር ለመፈጸም መሳሪያ ናቸው። ጉዳዩ በግብፅና በቃታር መንግስታት መካከል ካለው ግንኙነት ጋር የተያያዘ መሆኑን የጠቆሙት ሳዲቅ ቃታር በግብፅ ውስጥ ቀውስና ሁከት እንዲስፋፋ እያበረታታች ነው ብለዋል። ፍርዱ ከልክ ያለፈ ነው ሲሉ አንዳንድ የግብፅ ጋዜጠኞች እየተናገሩ ሲሆን በይግባኝ ሰሚ ችሎት ሊሻር እንደሚችል አመልክተዋል። በሌላ በኩል ደግሞ ይግባኙ ስርዓት እንዳለቀ የግብፅ ፕሬዚደንትም ፍርዱን ሊያጥፉት እንደሚችሉ እየተሰማ ነው ፕሬዚደንቱ ግን እኔ እጀላና አላነሳም በዚህ ጉዳይ ላይ ብለዋል። ዛሬ ተከታዩ ዝግጅት ለጥያቄው መልስ ነው። ለጥያቄው መልስ ዝግጅት በኢትዮጵያ ኅብረ ብሔር ድርጅቶችና የብሔር ድርጅቶች ለሀገሪቱ ወቅታዊ የፖለቲካና ማኅበራዊ ችግሮች በጋራ መፍትሄ እየፈለጉ ነው ወይ የሚል ጥያቄ አስተናግዷል። ሁለት የፖለቲካ ድርጅቶች ተጠሪዎች የአንድነት ለዲሞክራሲና ለፍትህ ፓርቲው የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውና የመድረኩ ሥራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋ መልስ ሰጥተዋል። ትናንት የተላለፈላችሁ የመጀመሪያው ክፍል የቆመው የአንድነት ለዲሞክራሲና ለፍትህ የህዝብ ግንኙነት ኃላፊ ድርጅታቸው ከሌሎች ፓርቲዎች ጋር ውህደት ለመፍጠር የሚያደርገውን ጥረትና ከውህደትን በመለስ አገራዊና ወቅታዊ በሆኑ ጉዳዮች ላይ በትብብር ለመስራት የሚያደርገውን ጥረት አስረድተው ነው። መድረክስ በተለይ አሁን ግጭት እንዳይነሳ ስጋት አለ በሚባልበት ወቅት የሚወክለውን ማህበረሰብ ከሌሎች ኢትዮጵያውያን ጋር ለማቀራረብ እና ሰላማዊ መፍትሄ ለማፈላለግ የሚያደርገው ጥረት ምንድን ነው? አቶ በቀለ ይመልሳሉ። ከሁሉም በፊት በሀገራችን ያለው ዋና ችግር ምንድን ነው ነው? ትልቁ ነገር ምንድን ነው? በሀገራችን ውስጥ ያለው ትልቁ ችግር የዜጎች ሰብአዊና ዴሞክራሲያዊ መብት አለመከበር፣ የሙስና መስፋፋት፣ የመልካም አስተዳደር እጦት፣ ከነኚህ ነው ብዙ ነገር የሚመነጨው። ብዙ ችግር ከዚህ ነው የሚመነጨው። እነኚህ ነገሮች ባለመኖራቸው ሕዝብ በመረጠው መንግስት እየተዳደረ ባለመሆኑ ተጠያቂነት የለም። ሕግ አውጪው፣ ሕግ ተርጓሚው፣ ሕግ አስፈጻሚው እርስ በርሳቸው ተቆጣጥረው ሕዝብ በሕዝብ ቁጥጥር ውጭ ውስጥ ሆነው የሚንቀሳቀሱ አይደለም። ሁሉ ነገር ተጠቅልሎ በአንድ ድርጅት ነው የተያዘው። ይሄ መሰረታዊ የሆነ የችግራችን ማጠንጠኛ ነው። ይሄን አይነት ስርዓት ባለበት ሀገር ደግሞ ያሉ ችግሮች እጅግ መጠነ ሰፊ ናቸው። የገበሬዎችን መፈናቀል አንስተሽ ነበር። የግጭት አፈታት፣ የእርቅ ጉዳይ አንስተሽ ነበር። ችግሩ ያለው ግን ዝርዝር ውስጥ በሚገባበት ሰዓት ነው። ምን እየተደረገ ነው ያለው? በሌሎች በተቃዋሚ ፓርቲዎች ውስጥ ምን እየተሰራ ነው ለሚለው እያንዳንዱ ተቃዋሚ ፓርቲ ኢትዮጵያ ውስጥ ያለው የራሱን ድርሻ እየተወጣ ይመስለኛል። በአንድ በኩል በኢትዮጵያ ፓርቲዎች በስነ ስርዓት ፕሮግራማቸውን ለሕዝብ እንዳያቀርቡ ሕዝብ እንዳያነጋግሩ ያለው ተጽዕኖ እንዳለ ሆኖ በተገኘው አጋጣሚ ማለትም በመግለጫዎች፣ በተለያዩ ሚዲያዎች የመንግስት ሚዲያ መቼም ሁልጊዜም እንደሚታወቀው የመንግስትን አመለካከት ብቻ ነው የሚያንጸባርቀው። ከህገ መንግስቱ ውጪ የአንድ ፓርቲ የግል ሀብት ሆኗል። ከዛ አንጻር እንግዲህ በየትኛው ሚዲያ ነው የሚለው ያው አልፍ አለፍ ገደም የሚሉ የቪኦኤ የጀርመን፣ ሌሎችም ደግሞ እኒህ በመሳሰሉት ሀሳባችንን ስንሰጥ ከሚሰማ አንዳንድ ሁኔታ ውጪ በተደራጀ መልክ በተደራጀ መልክ ጽሕፈት ቤቶቻችንን ከፍተን እንዳንሰራ ትልቅ ተጽዕኖ አለ። ችግር ማውራት ብቻ እንዳይሆን እንደው ልለፈው እንጂ ይሄም ሆኖ እንግዲህ ይሄም ሆኖ በተቻለ መንገድ ተቀራርበን ለመስራት በመድረክ ውስጥ አንድ ላይ ሆነን ድምፃችንን ለማሰማት አንድ ላይ ሆነን አማራጭ ሀሳቦችን ለማቅረብ ማኒፌስቶ አዘጋጅተን በኢትዮጵያ ኢኮኖሚ፣ ፖለቲካ፣ ማህበራዊ ጉዳዮች ላይ ህዝባችንን እውቀት አዳብረን በተደራጀ መልክ እንዲንቀሳቀስ ጥረት እያደረግን ነው ያለ ነው። ከሌሎችም ጋር ደግሞ እንደዚሁ እንዲህ ሁኔታዎች በሚፈጠሩበት ሰዓት በእነኛ ሁኔታዎች ላይ ትብብሮች አሉ። ይሄ ማለት ግን ይሄ ማለት ግን የህዝብ አንድነትን ለመፍጠር የሚደረገው ጥረት እንቅፋት በውስጣችንም የለም ማለት አይደለም። እንቅፋቶች በውስጣችንም እያንዳንዱ ፓርቲ በፕሮግራም መለያየት አለ፣ የተለዩ ሀሳቦች አሉ። እነህ ብዙ ጊዜ አንዱ ጋር ጥሩ ሲሆኑ ሌላው ጋር በጥሩ አይን ላይ ይታዩ ይችላሉ። ለምሳሌ አንቺ ያነሳሻቸው የብሔረሰብ አደረጃጀት እና የአገር አቀፍ አደረጃጀት የሚባል አደረጃጀት ዘዴ አለ። ይሄ መቼም ሰዎች በመረጡት አይነት ነው የመደራጀት ሁኔታ ያለው። ያም ሆኖ ግን የምንስማማባቸው ብዙ ነገሮች አሉ። ዴሞክራሲ ያስፈልገናል እ የዜጎች ሰብአዊ መብት መከበር አለበት። ዜጎች በፈለጉበት አካባቢ ላይ ተንቀሳቅሰው መኖር እና መስራት መብታቸው ሊጠበቅ ይገባል። መሰረታዊ የሆኑ የሰው ልጆችን ሰርቶ የመኖር መብት፣ የደህንነት መብት፣ የህግ ጥበቃ መብት ተመለከቱ፣ አብረን ለመስራት የማያስችሉን ነገሮች የሉ። እሺ፣ አመሰግን ለአድማጭም አጥጋቢ መልስ እንድናገኝ ሀገራዊ በሆኑ ጉዳዮች ላይ ህብረ ብሄር የሆኑና በብሄር የተደራጁ ድርጅቶች ወቅታዊና አሳሳቢ በሆኑ ጉዳዮች ላይ እንዴት ነው አብሮ የሚሰሩት የሚለውን ጥያቄ ለማንሳት ነው ዛሬ ልንወያይ የፈለግነው። እንመለስበታለን በዚህ ነጥብ ላይ። እስቲ ለአድማጭ መስመሩን ልክፈት። ሄሎ አድማጭ ጥያቄውን ይጠይቁ። ሽ እሺ መናገር የምንፈልገው አሁን ውይይቱን ሰምቻለሁ እስካሁንም እየሰማሁት ነው። እኛ የምንፈልገው ለገበሬ ልጆች እሺ፣ ዘኑልን። ዘመናዊ ምሁራን፣ እኛ ለእኛ ዘኑልን። የኢትዮጵያ ገበሬ፣ የኢትዮጵያ የደሃ ልጅ በጦርነት ዘላለም፣ በደርግ ዘመናዊ መንግስት፣ በኢህአዴግ ዘመናዊ መንግስት አርባ ሁለት አመት ባጠቃላይ በጦርነት ነው የኖረው። እንደ አሜሪካ፣ እንደ ፈረንጆች ሀገር በዲሞክራሲ ከተኖረ ግን የደሃ ልጅ በጦርነት አይኖርም እና አሁን የተማረው የተማሪው ልጅ ወደ አሜሪካ ወደ የተለያዩ ሀገር የተማሪው ልጅ ጦርነት አይሄድም። ዘላዊ ጦርነት የሚኖረው የድሃ ልጅ ነው እና አሁን ጊዜ እከታተለዋለሁኝ። ይሄን እሰቡበት። ደግሞ የምንፈልገውን ጥሩ ውጤት ልናመጣ የምንችለው እግዚአብሔርን በማመን ነው እንጂ ሰው ከዝንጀሮ ነው የመጣው እያለ እያመነ ልናመጣ እንችልም። ሰውንም ልናስጨርስ እንችላለን። ከኛ ከዋግ ሰው ቆጣ የዋግ ሰው ቆጣ ህዝብ ላይ ኢህአዴግ አስራ ሰባት አመት ታግሎ እስካሁን ለመንቀሳቀሻ ትራንስፖርት አላገኘም። ሁለተኛ ምንድን ነው መድረክና የመድረክ ተቀጽ ላይ ሆነው አርና አርና ለዲሞክራሲን ገቡር አስራት በምትላ ይሄ ማይካድራ የሚባል በትግራይ ክልል በቀን ስራ የሄዱ ሰዎች በቀን እስከ አስራ አምስት ሰው ይሞታል ነው የሚባለው። ይሄን አንድ ቀን መግለጫው ተዋወቁ። ይሄ የመድረክ መድረክ ነው የሚሰሩት እነሱ። እንደገና እነሱን ህወሓትን ታግሎ ስልጣን ያስያዘው የገብር ልጅ ወዲ ልጅ ነው። በየጊዜው እየሞተ በቀን አስራ አምስት ሰው እየሞተ አንድ ቀን እንዴት መግለጫ አወጡም? ሁለተኛ እንደገና ለዋልድባ ገዳም ራሱ ዋልድባ ገዳም ለኢትዮጵያ ነው እንጂ የሚጠቅመው ዋልድባ ሳሙኤልማ ድሮ ታግለው እኮ ጸርቀው አናብቅተዋል። ለእኛ ነው ዋልድባ ለእኛ ነው ክብሩ ለዋልድባ ራሱ አንድ ቀን መያድ መግለጫ ሲያወጣ እነሱ አንድ ምትም አልተነፈሱም። የኦሮሞ ህዝብ ደግሞ የኦሮሞ ህዝብ፣ አማራ፣ ትግሬ ወዘተ እያለ እየጨፈጨፈ ግፍ እየፈጸመ ነው በሀገሩ ላይ። እግዚአብሔር ከአሁኑ እኮ ምልክት እያሳየ ነው። የኢትዮጵያ መሬት እኮ ከውጭ ሀገር ልቀው ለመጡ ሰዎች እኮ መሬቱን ሰፋፊ መሬቱን ለውጭ ለፈረንጅ ገበሬ እየሰጠው ነው። ምልክቱን ከዚህ ማግኘት ይቻላል። ጨርሻለሁ። እግዚአብሔር እስጥልኝ። አመሰግናለሁ። እሺ፣ እግዚአብሔር ስጥልኝ። ታዳምጣላችሁ። አቶ ሀብታሙ አቶ በቀለ፣ እሺ ይመልሱልን። የተከበራችሁ አድማጮች የዚህ ጥያቄ መልሶች በነገው ምሽት ስርጭታችን ይቀርባሉ። ወደ ተከታዩ ዝግጅት እንለፍ። በኢትዮጵያ አብዛኞቹ ክፍሎች በመጪው ክረምት ዝናቡ መደበኛና ከመደበኛ በላይ እንደሚሆን ማብራሪያ ከሰጡን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዋና ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ጋር የጀመርነው ውይይት ነው የሚቀጥለው ሁለተኛው እና የመጨረሻው ክፍል ቀጥሎ ይቀርባል። ሲቪል አቪዬሽንን ከመሳሰሉ መስሪያ ቤቶች ጋር ወይም የኮንስትራክሽን መስሪያ ቤት ጋር፣ የከተማ ልማት ተቋማት ጋር እና ሌሎችም የሚመለከታቸው መስሪያ ቤቶች ጋር በቅርበት የምታደርጉት ስራ አለ? በጣም መጀመር ሳይሆን የኢትዮጵያ ሜትሮሎጂ ታሪክ ከአቪዬሽን ጋር የተያዘ ነው። ሲቋቋም መጀመሪያ አቪዬሽን ስር ነው የተቋቋመ፣ በ1950ዎቹ ማለት ነው። ስለዚህ አሁን አቪዬሽን ውስጥ አንድ የሆነ ዲፓርትመንት አለን ማለት ነው። አቪዬሽን ሜቶሮሎጂ ለአቪዬሽን ብቻ ለሚሰጥ ማለት ነው እና የኢትዮጵያ ሜቶሮሎጂ ኤጀንሲ የኢትዮጵያ አየር መንገድ ከሚሰራቸው ሰክሰስ የኢትዮጵያ ሜቶሮሎጂ ሰክሰስም ነው ማለት ነው። አስተዋጽኦ አለው። አይበርም ማለት ስለዚህ በምንም አይነት አንድም መረጃ ሳገኝ ሲወርድም፣ ሲሄድም፣ ሲነሳም፣ በአየር ላይም በሚወርድበት ጊዜ የብሔራዊ ሜቶሮሎጂ መረጃዎች ተሰጥተው ነው የሚሄዱት ማለት ነው። ስለዚህ ይሄን ካልወሰዱ መሄድ መብረር አይቻልም። ምክንያቱም ኢንሹራንስ በዓለም ዙሪያ ያለው አግሪመንቶች አሉ ማለት ነው። ስለዚህ የብሔራዊ ሜቶዶሎጂ መረጃዎችን ይዞ ነው። ምክንያቱም ለመጫንም ፕላን ለማድረግም መጀመሪያ መረጃ ያገኛል ማለት ነው። ከፊት ያለውን የአየር ሁኔታ አውቆ ነው የሚበረው ማለት ስለዚህ መረጃው ይሰጠዋል ማለት ነው። ሌላው ደግሞ እንደዚሁ ከግብርና ጋር በጣም በሰፊው ነው የምንሰራው። ምክንያቱም ያው እንደነገርኩ የብሔራዊ ሜቶዶሎጂ ኤጀንሲ መረጃዎች ለህብረተሰባችን ሰጥ በግብርና በኩል በደንብ አስፈላጊውን መረጃዎች ይሰጣሉ፣ ይጠቀማሉ። ኮንስትራክሽን ደግሞ በወቅቱ ስራቸውን ሳያጠናቀቁ ሲቀሩ ለምን ያጠናቀቁ መረጃዎችን ከብሔራዊ ሜትሮሎጂ መዝና- በዝናብ ምክንያት በዚህ ምክንያት ምናም ብሎ ስለሚሉ የብሔራዊ ሜትሮሎጂ መረጃዎችን ይወስዳሉ። የዩኒቨርሲቲ ተማሪዎች፣ የዩኒቨርሲቲ አስተማሪዎች፣ ተመራማሪዎች መረጃዎችን ይሰበስባሉ። የግብርና ተመራማሪዎች ከወዘር ጋር ከአየር ጋር ያለው ከአየር ሁኔታ ጋር ያለውን የአየር ሁኔታ የአየር ጸባይ ለውጦችን ጋር አዳፕቴሽን የመሰሩ ከኤንቫይሮመንት እና ደን ሚኒስቴር ጋርም ከሌሎቹም ጋር እና በሰፊው እንሰራለን ማለት ነው። በጣም ሰፊ የሆነ ከውሃ ሴክተሩም በጣም ነው እንሰራ ምክንያቱም ውሃ ሴክተሩ ለኢሪጌሽን፣ ኢሪጌሽኑን ራሱ ለመወሰን ምን ያህል ስፋት ይኑረው ይነሰው፣ ብ ምን ያህል ነው የሚለው ነገር ለመወሰን ውሃው ኖርማል የሚሄደውና ኖርማል ከኖርማል ውጭ የሚወጣውን ውሃውን ለመከታተል መረጃዎችን ይወስዳሉ ማለት ነው። ስለዚህ በጣም በሰፊው ከጤና ጋር ለምሳሌ አሁን ከወባ ጋር የሙቀት የእርጥበት፣ የዝናብ ሁኔታ በደንብ ተከታትለን መረጃዎች በየጊዜው እናወጣለን፣ እንደመለከተው እንሰጣለን ማለት ከጤና ጋርም ማለት ነው። በጣም ሰፊ የሆነ አገልግሎት እየሰጠን ነው ማለት ነው። ለመሆኑ እናንተ ድጋፍ ከየት ታገኛላችሁ? ይህን ስራ ስትሰሩ በጀት ከየት ታገኛላችሁ? መሳሪያ፣ ስልጠና የምታሟሉባቸውን ድጋፎች ከየት ታገኛላችሁ? አንደኛ የኢትዮጵያ መንግስት በጣም ከፍተኛ ደረጃ ነው ባጀት የሚመድበው ማለት ነው። ምክንያቱም ይሄ በጣም ሰርቪስ በጣም ጠቃሚ ሆኖ ይታወቃል ማለት ነው። ሌላው ከዓለም ፕሮጀክቶችን በመቅረጽ ከሌሎች ጋር እንሰራለን ማለት ነው። ከተለያዩ አካባቢዎች ግሎባል ኤንቫይሮንመንታል ፋሲሊቲዎች ከዩኒዲፒ፣ ከኮይካ የኮሪያ ኮሪያ አፍሪካን ዲቨሎፕመንት ባንክ የተለያዩ ሪሰርች ኢንስቲቱሽንስ በጣም በሰፊው ከሌሎቹ ጋር ከዩኒቨርሲቲዎች ጋር ከሌሎች ጋር አብሬ እንሰራለን ማለት ነው። እና ኤንጂዎች ጋር እንሰራለን። ምክንያቱም መረጃው ከክላመቸኝ በአሁኑ ጊዜ ክላመቸኝ እሹ ስለሆነ ከዚህ ጋር እርዳታ ከሚሰጡት ድርጅቶች ከተለያዩ ጋር እንሰራለን ማለት ነው። ከፊንላንድ ጋር ከፊንላንድ መንግስት የሚደገፉ አሉ፣ ብዙ ብዙ ፕሮጀክቶች አሉ ማለት ነው። ከደብሎ ኤፍ ቢ ወርልድ ፎርድ ፕሮግራም ጋር እንሰራለን፣ በጣም ሰፊ የሆነ ከወርልድ ባንክ ጋር እንሰራለን። የአሜሪካ መንግስት የሚሰጣችሁ ድጋፍ አለ ከዩኤስኤአይዲ ወይም ሌሎች ተቋማት ያገኙት አሁን እስካሁን አሁን አሁን የለንም። አሁን አሁን የለም። ከኢሮፒያን ዩኒየን ጋር ምናምን ከሌሎች ጋር እንሰራ ነበረ። አሁን እስካሁን የለም። ግን በህብረት የምንሰራቸው ለምሳሌ ትንበያን ስንሰጥ፣ አሁን የአራት ወር ትንበያ ስንሰጥ፣ እነዚህን አንተ የጠቀስካቸው መስሪያ ቤቶች ሁሉ እንጠራቸዋለን ማለት ነው። ከእነሱ ጋር እራሱ አብረን እንሰራለን ማለት ነው። ስለዚህ አብረን መረጃ እንለዋወጣለን። ከዩኤስዲ ፊውስኔት ጋር ከተለያዩ ነንትሮች ጋር ከኢክፓክ ጋር ኢክፓክ ማለት ኢጋድ ሀገሮች የምስራቅ አፍሪካ የአየር ጠባይ ትንቢያ ሰንተር ጋር የጋድ ካንትሪስ ማለት ነው። ከእነሱ ጋር ምን ሰራለን ማለት ነው። በህብረት ነው የምንሰራው። ምክንያቱም የአየር ሁኔታ አንድ ቦታ የተከሰተው ሌላ ቦታ ስለሚመጣ ያን በደንብ ህብረት ነው የሚጠይቀው ማለት ነው። ቲም ወርክ ይጠይቃል ማለት ነው። የመረጃ ስብስቡ ራሱ ሜቶዶሎጂ፣ መረጃ መሰብሰብ ቲም ወርክ ነው ማለት ነው። ወደዚህ ነው ማለት ወደዚህ ጉዳይ ከመጡልኝ አይቀር አቶ ዱላ ይሄ የምስራቅ አፍሪቃ አካባቢ ያው እንደሚታወቀው በተደጋጋሚ በድርቅ የሚጠቃ ነውና እናንተን በቀጥታ የሚመለከታችሁ ችግር ነው እዛ አካባቢ ያለው። ምን ያህል ትቀድማላችሁ ለመሆኑ ችግርን ለመተንበይ? በአካባቢው በቅርብ የሚታያችሁስ ችግር አለ ወይ? ሰሞኑን እንግዲህ ምንድን ነው ድርቅ ለምሳሌ አሁን እያየ ነው የሚመጣው ማለት ነው ቀስ በቀስ ኦንሴት ያደርጋል። ከዛ በኋላ ያው ኢምፓክቱ ነው በኋላ የሚታየው ህዝቡ ላይ ጫናው። ስለዚህ ከልማቱ ጋር ከትኑ ጋር ተያያዘ ከሌሎች ጋር ሀገሮች ጋር እንሰራለን። ከኬንያ፣ ከኡጋንዳ፣ ከታንዛኒያ፣ ከጅቡቲ፣ ከሱዳን፣ ከተለያዩ ከሩዋንዳ፣ ቡሩንዲ ጋር እንሰራለን ማለት መረጃዎች በየጊዜው በየአራት አራት ወሩ የኢክፓክ ማለት እዚህ አሁን ቅድመ ነገርኳቸው የኢጋድ ሰንተር የኢጋድ ሰንተሩ ስብሰባ አለን። በየአራት አራት ወሩ ማለት ነው። እንደውም ከአራት ወር በታችም ይሆናል አንዳንድ ጊዜ ስብሰባዎችን እናካሄዳለን። ስለዚህ እንገመግማለን፣ መረጃ እንለዋወጣለን ማለት ነው። አብረን እንሰራለን ማለት ነው። መረጃዎችን እንከታተላለን፣ እንሰጣለን ያነሰውን የት ቦታ እንዳነሰ የት ቦታ እንደሚጨምር አብሬን ነው የምንሰራው ማለት ነው። በቅርብ ጊዜ እንኳን እንደውም በዚህ በቅርብ ጊዜ በሱዳን ስብሰባዎችን አካሂደናል። በዚህ ዙሪያ ማለት በኢጋዴ አካባቢ ሊከሰቱ የሚችሉ የአየር ሁኔታዎችን ማለት ነው። ለመሆኑ አሁን በቅርቡ የሚታያችሁ ችግር የምትተነብዩት የድርቁም ሁኔታ ይሁን ወይም ደግሞ ከመጠን ያለፈም ዝናብ የሚጥል ከሆነ በአካባቢው አለ በስድስት ወርም ውስጥ በዓመትም ውስጥ በሚሆን ጊዜ ውስጥ አይ ይና የሚያመጣ ነገር የለም። ምክንያቱም ከድሮ ምንድን ነው ሳይክሊንግ ነው ማለት መረጃ ኦን ሴቶች ሳይክሊንግ ይሆናሉ። አንዳንድ ጊዜ የውቅያኖስ መሞቅ አለ፣ አንዳንድ ጊዜ መቀዝቀዝ አለ፣ አንዳንድ ጊዜ ኖርማ ነው መደበኛ የሚሆን አለ። ስለዚህ ከዚህ እውነታ ጋር ከአትሞስፌር ጋር ማለት ከአካባቢ አየር ጋር ኢንተራክት የመሳሳብ እውነታዎች አሉ። እነዚህን ሁሉ በሙሉ እናያለን። ስለዚህ እስካሁን ስጋት ነው ብለን በእኛ አካባቢ ምንም ይናል የለም ማለት ነው የሚለው ነገር አላየንም። የአለምን የአየር ንብረት በቅርብ እየተከታተሉ ያሉ ተመራማሪዎችና አጥኞች ኤልኒኞ ተመልሶ እየመጣ ነው ብለው በቅርቡ ሲያስጠነቅቁ ነበር። ስጋት አላቸው። እንደውም በዚህ በያዝ ነው የአውሮፓውያን አመት መጨረሻ አካባቢ አንዳንድ መገለጫዎቹ በዓለም ዙሪያ ሳይስተዋሉ አይቀሩም እያሉ ነው። ምንድን ነው የሚለው የኢትዮጵያ ሚቲዮሮሎጂ ኤጀንሲ ይህን አስመልክቶ እንግዲህ፣ ኤልኒኖ ዛሬ ብቻ ተከታታይ አይደለም፣ ድሮም አለ ማለት ነው። ስለዚህ በየጊዜው ይነሳል ማለት ነው። ሲዝን ሳይክሊንግ ያርኩት ነገር ነው። ስለዚህ ኤልኒኖ አንድ አይነት አይደለም። የተለያዩ ኤልኒኖች አሉ የተለያዩ ኢምፓክቶች ያመጣሉ። አንድ አይነት ኢምፓክት አያመጡም፣ ተጽዕኖ አያመጡም። እያንዳንዳቸው ኤልኒኖች ተጽዕኖ አያመጡም ማለት ነው። ስለዚህ አሁን ነው የገባው ኤልኒኖ፣ ኤልኒኖ አሁን ነው የገባው። ስለዚህ ኤልኒኖ ደግሞ ምን ምን ያመጣል የምለው ነገር እናውቃለን። የት የት ቦታም ተፅዕኖ ያደርጋል፣ የት ቦታ ምን ያደርጋል የምለው ነገር እናያለን። ስለዚህ የኤልኒኖ ኦንሴቱ በአጠቃላይ አናውንስ ባይደረግም ሁነታዎች አሉ። ስለዚህ በፓሲፊክ ውቅያኖስ አካባቢ፣ በሰላማዊ ውቅያኖስ አካባቢ፣ እኩዌተር አካባቢ የማነው ምድር ወገብ አካባቢ የእሱኑ መሞቅ አለ መሞቅ አለ። ስለዚህ እሱ ምን ምን ያመጣል የምለው ነገር እሱ በርቀት ነው የሚታየው። እንደገና በቅርብ ደግሞ በአትላንቲክ ውቅያኖስ በኢንዲያን ውቅያኖስ በሜዲትራኒያ አካባቢ በአረቢያን ሲ አካባቢ ያሉት አረቢያን ባህር አሳላጥ አካባቢ ያሉትን እውነታዎችን እንከታተላለን። በአካባቢያችን ማለት ነው። በኮንጎ አካባቢ ያለውን በከደኖች አካባቢ ያሉትን አካባቢዎችን እናጠናለን። ወ እንደገና ግሬት ሌክ ኤሪያዎችን ምናምን አካባቢዎችን እናያለን ማለት። ስለዚህ ጠቅላላ በሙሉ ምንድን ነው የሚያመጡት? እንዴት ነው ንፋሱ? ወዴት ነው የሚሄደው? ምን አይነት ሁኔታ ይፈጥራሉ የሚለው ነገሮችን እናያለን ማለት፣ ከሌሎቹ ጋር ማለት ነው። እና አሁን መጪው ኤልኒኞ ምን መገለጫዎች ይኖሩታል ብላችሁ ታስባላችሁ? ምንድን ነው የምንጠብቀው? ምንድን ነው እንዳየነው ቅድም እንደነገርኩ ነው እንግዲህ። አሁን በሱን እሱን ኢንቱ ኮንሲደሬሽን አድርገናል ማለት ነው ትንቢያ እንሰጥ ማለት ነው። ግምት ውስጥ አስገብ ግምት ውስጥ አስገብተናል። ግምት ውስጥ ስለገባ አዎ ምን ምን እንደሚያመጣ ስለዚህ ይናል። ስጋት የለውም፣ ግን እየተከታተል ትንቢያዎችን እንሰጣለን ብዬዋለሁ። ይሄ ፕላን ነው። አሄድ ኦፍ ዘ ታይም ነው የተነገረው ማለት ነው። ግን ወደፊት በየጊዜው አፕዴት እየራይን እንሄዳለን ማለት ነው። እስቲ አቶ ዱላ አሁን ወደ እርስ መስሪያ ቤት በቀጥታ ልመለስ እና በቅርብ እከታተላለሁኝ ትንበያዎቻችሁን ዌብሳይታችሁንም እንደዚሁ እከታተላለሁ። ከብዙ የኢትዮጵያ መስሪያ ቤቶች እጅግ በበለጠ ሁኔታ ንቃት ያለው ዌብሳይት ነው። የሚሰጣቸው መረጃዎችም በጣም ጠቃሚ ሆኑና አሁን ስላሉ ሁኔታዎች በተለያዩ መገለጫዎች፣ በተለያዩ አቀራረቦች አሳታፊ በሆኑ መንገዶች ሁሉ የሚሰጥ ዌብሳይት ነው የእናንተ ዌብሳይት። መቼም ለዚህ ለዌብሳይታችሁ ንቃትና ዌብሳይታችሁ በጣም በጣም ጠቃሚ ነው። በጣም አንተ በጣም እናመሰግናለን። አንተ እንዳልከው ኢትዮጵያን ቦታዎች ክሊክ ባደረከው ቁጥር የትኛው ክላመት እንደሆነ በደንብ ታገኛለህ። በጣም ጥሩ እንደውም ይሄ ነው አንዱ ኢትዮጵያን ሜቶዶሎጂ አንዱ ቦታ የሰጠው ማለት፣ አንዱ ወብሳይታችን ማለት ፊታችሁ ነው፣ እሱ ገጽታችሁ ነው ማለት ይቻላል በእውነቱ። እውነት ነው፣ እውነት ነው። በጣም እየሰራን ነው እንግዲህ በጣም ደስ የምለው ይሄ ነው፣ እንደዚህ እየሰራን ነው። ያንተም ደግሞ በጣም ኮንትሪቢዩት እያደረግ ነው። ያው እንግዲህ ትንበያውን እንደሰማው ይሄ ብቻ አይደለም፣ ወደፊትም የተከተሉ መረጃዎች እንደምንሰጥ ህዝቡ እንዲያውቀው ማድረግ አስፈላጊ ነው። አቶ ድላሻንቆ በጣም አመሰግናለሁኝ። ለጊዜው ለሰፊው ማብራሪያው አመሰግናለሁ። በነካ እጃችን ወደዛው ጉራን በልና የነገን የአየር ሁኔታ ቀምስል አርጋችሁ ነገ አዲስ አበባ ደመናማ እና ዝናባማ ትሆናለች ብሏል ሜቴሮሎጂ ኤጀንሲው። ከፍተኛ ሙቀት ያሱ፣ ዝቅተኛው 12 ነው የሚሆነው። ምንዛሬ፣ አንድ የዩናይትድ ስቴትስ ዶላር 19 ብር ከ40 ሳንቲም ተመንዝሯል። ዛሬ ወደ ታሪክ ስንመለስ ደግሞ ዩናይትድ ስቴትስና 22 ዩናይትድ ስቴትስን 22ተኛና 24ተኛ ፕሬዚደንቷ ሆኖ ያገለገሉት ግሮቨር ክሊቭላንድ ያረፉት የዛሬ 106 ዓመት በዛሬው ዕለት ነበር። በኢትዮጵያ 1900 ዓ ም ማለት ነው። ያን የኢትዮጵያ ውስጥ አፄ ምኒልክ ንጉሰ ነገሥት ሆነው ታማው አልጋ ላይ መዋላቸው ይወራ ነበር። ሀያኛው የዓለም ዋንጫ አሁን እየተካሄደ ነው። በምድብ ሲና በምድብ ዲ ነው ጨዋታዎቹ የሚካሄዱት። ኮስታሪካና እንግሊዝ፣ ጣሊያንና ዩሩጓይ እንደተፋጠጡ ነው። ሁለቱም ባዶ ለባዶ ናቸው። ምንም ግባር ቁጥርም 29ኛው ደቂቃ እየሄደ ነው። በዚሁ ዛሬ 11 ሰዓት ላይ ደግሞ ጃፓን እና ኮሎምቢያ፣ ግሪክ እና ኮት ዲቯር ይጋጠማሉ። ጤና ይስጥልኝ የተከበራቸው አድማጮች፣ መልካም ቆይታ። This program has come to you from the Voice of America, Washington.